ይህ የኤስቢኤስ ሬዲዮ ፖድካስት ነው። የሰፈራ መምሪያ መረጃ፣ ስለ አውስትሬልያ አኗኗር ሁነቶችና ታሪኮች፣ በኤስቢኤስ አማርኛ። የአውስትሬልያ ዜግነትና ቋሚ የመኖሪያ ፈቃድ ያላቸው ነዋሪዎች የቤተሰብ አባላቶቻቸውን ወደ አውስትሬልያ አስመጥተው አብረው መኖርን ይሻሉ። ይህን ለማድረግና የቤተሰብ ቪዛ አሰራርን ማወቅ ግድ ይላል። በዚህ ዓመት ከተመደበው ከአንድ መቶ ሺህ በላይ የፍልሰት ፕሮግራም ቪዛዎች ግማሽ ያህሉ ለቤተሰብ የተመደቡ ናቸው። የ2021-22 የፍልሰት ፕሮግራም 160 ሺህ ቪዛዎች የተመደቡ ሲሆን 7730 ያህሉ ለቤተሰብ ተመድበዋል። ከዚህም ውስጥ 72300 የፍቅር ግንኙነት ላላቸው፣ አራት ሺህ አምስት መቶ ለወላጆች፣ አምስት መቶ ለሌላ የቤተሰብ አባላት ዘርፍ ተመድቧል። የቪዛ እቅድ ዋና ጠበቃ ጄምስ ባይ ለፍቅር ግንኙነት ቪዛ መልካቾች ማመልከት የሚችሉት የአውስትሬሊያ ዜግነት ወይም ቋሚ የመኖሪያ ፈቃድ ካለው ወይም ካላት ግለሰብ ጋር በጋብቻ ወይም አብሮ የመኖር የፍቅር ግንኙነት የፍቅር ጉድኝት ያላቸው መሆን እንደሚገባቸው አመላክተዋል። የቪዛ ማመልከቻ ወጪዎችን አስመልክተው ሲናገሩም ለፍቅረኞች ግንኙነት ቪዛ ማመልከቻ 7800 ዶላርስ ወጪን የሚጠይቅ ሲሆን ለጤና ምርመራ 300 ዶላር ተጨማሪ ወጪን ይጠይቃል። አመልካቾች እንደኖሩባቸው አገራት ቁጥርም የፖሊስ ሰላማዊ ሰውነት ማረጋገጫዎችን ማቅረብ ያስፈልጋል። አመልካቾች ማመልከቻውን ካስገቡባት ቀን ጀምሮ ቋሚ የመኖሪያ ፈቃድ እስኪያገኙ ድረስ ከሶስት እስከ አራት ዓመታት ሊፈጅ ይችላል። ለሂደቱ መራዘም ምክንያትም የኢሚግሬሽን ዲፓርትመንት ግንኙነቱ ከጥቂት ጊዜያት በኋላ ፈራሽ አለመሆኑን እውነተኛና ቀጣይ መሆኑን እርግጠኛ በመሆን ለማጣራት ስለሚሻ ነው ብለዋል። አክለውም የኢሚግሬሽን ዲፓርትመንት የፍቅር ግንኙነት ያላቸውን አመልካቾች ግንኙነት እውነተኛ መሆንን ሲያጣራ የሚመለከተው ፎቶግራፎችን ብቻ ሳይሆን ግንኙነቱ በማህበራዊ በገንዘብና ሁለንተናዊ የጋራ የ የህይወት ትስስሮቻችሁን ሁሉ ይሆናል በማለት ጠቁመዋል። የቫይስ ኢንቮይ ኢሚግሬሽን የህግ ባለሙያ ቤን ዋት የፍቅር ግንኙነት ቪዛ ቋሚ የመኖሪያ ፈቃድ እንደሚያስገኝ ጠቅሰው ሂደቱም ከ12 እስከ 24 ወራት እንደሚፈጅ አመላክተዋል። ይህም የሚሆንበት ምክንያት ከ12 እስከ 24 ወራት ባሉት ጊዜያት አመልካቾች በፍቅር ተሳስረው መኖራቸውን ለመለየት እንደሆነ በምዕራፍ ሁለት ግን ወደ ቋሚ የመኖሪያ ፈቃድ እንደማይመራም ገልጠዋል አቶ ባይ በበኩላቸው ወላጆችን ወደ አውስትራሊያ ለማምጣት ከፈለጉ የቤተሰብ ግንኙነት መመዘኛዎችን ማሟላት ግድ እንደሚል ይጠቁማሉ። አያይዘውም ሰባት ይፋዊ የቪዛ አይነቶች አሉ። የቤተሰብ አባላት ሚዛን ዕድሜና የገንዘብ አቅምን ጨምሮ ብዙ ተያያዥ ነገሮች አሉ። ይሁንታ ለመቸር በመጀመሪያ የሚነሳው ጥያቄ የቤተሰብ ግማሽ ያህል ወይም ከግማሽ በላይ የአውስትሬልያ ዜጎች ወይም ቋሚ የመኖሪያ ፈቃድ ያላቸው መሆኑ ነው። ለመጀመሪያ ጥያቄው ምላሹ አይደለም የሚል ከሆነ ብቸኛው አማራጭ የሚሆነው ወላጅን ለሶስት ዓመታት በጊዜያዊነት ማስመጣት የሚያስችለው ንዑስ መደብ ስምንት ሰባ ይሆናል። የዚህ አይነቱ ቪዛ በየጊዜው ማመልከትን ግድ ይላል ብለዋል። ወላጆችን በጊዜያዊነት ለማስመጣት የሚረዳው ቪዛ ንዑስ መደብ ስምንት ሰባ ግብር ላይ የዋለው በ2019 ሲሆን የቤተሰብ ሚዛን መመዘኛን ለማያሟሉ ቤተሰቦች የተቀረጸ ነው። ቪዛው የሚሰጠው ከሶስት እስከ አምስት ዓመታት ሲሆን ክፍያው በሁለት ጊዜ ክፍያዎች የሚጠናቀቀ ይሆናል። አቶ ዋት ክፍያዎቹን አስመልክተው ሲያስረዱ ለንዑስ መደብ ስምንት ሰባ ማመልከቻ ክፍያው አንድ ሺህ ዶላር ሲሆን የሶስት ዓመት ቪዛ ለማግኘት 4,000 ዶላርስ ያስጨምራል። በጠቅላላው 5,000 ዶላርስ በፈጀ ወጪ ወላጆውን አስመጥተው ለሶስት ዓመታት መኖር ይችላሉ። ወላጆውን ለአምስት ዓመታት አምጥቶ ለማስቆየት የማመልከቻ ክፍያው 1,000 ዶላርስ ሲሆን፣ ወላጆ ቪዛውን ከማግኘታቸው በፊት የሚከፈለው የሁለተኛ ዙር ክፍያ 9,000 ዶላርስ ነው በማለትም ገልጠዋል። ወላጆቹ የቤተሰብ ሚዛንን መመዘኛዎች ካለፉ ስድስት የቪዛ አማራጮች ይኖራቸዋል። አውስትራሊያ ውስጥ እያሉ የሚሆን ወይም ባህር ማዶ ሳሉ። ሆኖም የወላጆቹ እድሜና የገንዘብ አቅምም ወሳኝ ነው። ሁለቱ የቋሚ አጋዥ ቪዛዎች 48000 ዶላርስ ድረስ ያስወጣሉ። ይሁንና ወጪው እንዲያሻቀብ ያደርጋሉ እንጂ ሁለት ሂደቶች አሏቸው። አንደኛው ጊዜያዊ የወላጅ እገዛ ቪዛን እንዳገኙ ሲሆን ሁለተኛው ከሁለት ዓመታት ቆይታ በኋላ ለቋሚ የመኖሪያ ቪዛ ማመልከቻ ክፍያ ነው። ርካሽ የሆኑት አማራጮች ግና የወላጅ ቪዛ ንዑስ መደብ 103ና በድሜ የገፉ ወላጅ ቪዛ ንዑስ መደብ 804 ናቸው። ወጫቸው 6415 ዶላርስ ነው። ይሁንና ሂደቱን አልፎ ለስኬት ለመብቃት 30 ዓመታትን ይፈጃል። የቪዛ ኢንቮይ አቶ ቤን ዋት ወደ አውስትራሊያ የሚመጡት ወላጆ ከአውስትራሊያ ጋር የጤና ክብካቤዎች ስምምነት የቪዛ ንዑስ መደብ 804 ካላቸው አገራት ከሆነ መልካም አማራጭ እንደሆነ ይጠቁማሉ። ሆኖም ወላጆ ከሜዲኬር ያለፈ የጤና ክብካቤ እንደማያገኙም ይጠቁማሉ። አውስትሬሊያ የጤና ክብካቤ ስምምነት ያላት ከአስራ አንድ አገራት ጋር ሲሆን እነሱም ቤልጅየም፣ ፊንላንድ፣ ጣሊያን፣ ማልታ፣ ኔዘርላንድስ፣ ኒውዚላንድ፣ ኖርዌይ፣ የአይርላንድ ሪፐብሊክ፣ ስሎቬኒያ፣ ስዊድንና እንግሊዝ ናቸው። አመልካች ወላጆች ጥገኛ ልጅ ካላቸው በወላጅ የቪዛ ማመልከቻ ውስጥ ሊካተቱ ይችላሉ። ይሁንና አመልካች አውስትራሊያ ውስጥ ሆነው ባህር ማዶ ላለ ልጃቸው የሚያመለክቱ ከሆነ ልጁ በጊዜያዊነት በንዑስ መደብ አራት አራት አምስት ጥገኛ ልጅ ቪዛ ከወላጁ ጋር እንዲገናኝ ይሆናል። ይህ የሚሆነው ገና ወላጅ ጊዜያዊ የመቆያ ቪዛ ያለሁ እንደሆነ ነው። ይህ ቪዛ ሶስት ቋሚ አማራጮች ያሉት ሲሆን የሚወሰነው ግና በአስመጪውና በልጁ መካከል ባለው ግንኙነት ነው። ሶስቱ የቪዛ አይነቶችም የልጅ ቪዛ፣ የጓለ ምውታን ቪዛና የማደጎ ቪዛ እንደሆኑ አቶዋት ያስረዳሉ። በሌላ በኩል ግና የሚያስመጡት ልጅ የእንጀራ ልጅ ከሆነ ግና ሂደቱ የተለየ ነው። በቅድሚያ የልጁን እናት ማስመጣት አልያም እናትየው ቋሚ የመኖሪያ ፈቃድ ኖሯት በተለየ ምክንያት ልጁ ቀደም ሲል በማመልከቻ ላይ ያልተካተተ የሆነን እንደሁ በማለት ገልጧል። የእርሶ ሁኔታም የሚወስነው ቢሆንም ዘመዶችን አስመጥተው አውስትራሊያ እንዲኖሩ ማድረግም ይችላሉ። የጤና ችግር ያለቦት ከሆነ በተከባካቢ ቪዛ አንድ ዘመዶን ማስመጣት ይችላሉ። ይህ የሚሆነው ግና እርሶን ሊከባከብ የሚችል አንድም ዘመድ አውስትራሊያ ውስጥ የሌለዎትና አውስትራሊያ ውስጥ ባሉ የጤና ግልጋሎት ሰጪዎች አስፈላጊውን ክብካቤ ማግኘት ያልቻሉ እንደሆነ ነው። ይህን የሚያሟሉ ከሆነ እድሜው ወይም እድሜዋ ከ18 ዓመት በላይ የሆነ ዘመዶን በተከባካቢ ቪዛ ንዑስ መደብ አንድ አንድ ስድስት ወይም ስምንት ሶስት ስድስት ወደ አውስትራሊያ ማስመጣት ይችላሉ። የተከባካቢ ቪዛን ሂደት ለማከናወን አራት ዓመት ከግማሽ ያህል ጊዜን ይወስዳል። ወደ አውስትራሊያ እንዲመጡሎት የሚሿቸውን ግለሰቦች ለማስመጣት ከእርሶ ሁኔታ ጋር ተስማሚ ሊሆኑ የሚችሉትን አማራጮችን ለመለየት ካሹ የሀገር ውስጥ ጉዳዮች ዲፓርትመንት ድረገጽን ይጎብኙ። አሊያም ህጋዊ እውቅና ያለውን ጉዳይ አስፈጻሚ ያነጋግሩ። እያደመጡ የነበረው የኤስቤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ፣ እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ።